ये बाहल मदरक እንደ ዩሮፒያኑ አቆጣጠር ከግንቦት 14 እስከ ግንቦት 25 የሚካሄደው የዘንድሮ ዓለም አቀፉ የካን ፊልም ፌስቲቫል ፓሌ ደ ፌስቲቫል እና ዴ ኮንግሬ ተብሎ በሚታወቀው አዳራሽ ማዕከል አድርጎ የቀኝና ግራ የባህር ዳርቻዎችን ተንተርሶ በሚገኘው ጎዳና ላይ የተዘረጉት ነጫጭ ዳሶች መካከል የአፍሪካ መንደር ወይም ፓቪሎን አፍሪክ አንዱ ነው። መጠነኛ ስፋት ባለው በዚሁ የአፍሪካ መንደር ዳስ አፍሪካውያን የፊልም ባለሙያዎች መገናኛና የባህል ማዕከልም ሆኖ ሰንብቷል። በሰባ ሁለት ዓመታት የፌስቲቫሉ ታሪክ ለመጀመሪያ ጊዜ የአፍሪካ የፊልም ባለሙያዎችን ታሳቢ ያደረገው የአፍሪካ ፓቪሊዮን ዘንድሮ እንዴት ሊጀመር ቻለ? ለሚለው ጥያቄ የፓቪሊዮን አፍሪክ ፕሬዚደንት ከረን በርክሌ እንዲህ ይላሉ ኛል ጊዜው ነው። ምክንያቱም በርካታ የሚወጡ ፊልሞች በተለይም ጥቁር ተዋንያኖች የተሳተፉባቸው ፊልሞች ሰዎች አሁን መረዳት የጀመሩት የጥቁር ተዋንያን የተሳተፉባቸው ፊልሞች በርካታ ገቢ ማስገኘታቸውን ነው። አሁን ትክክለኛ ወቅት ነው። ፓቢሎን አፍሪክም የአፍሪካውያን ቤት ነው። የአፍሪካውያን ዲያስፖራንም የሚወክል ነው። ሰዎች ወደዚህ ቦታ መጥተው እርስ በርሳቸው የሚገናኙ በት የሚተባበሩበት ነው ሌላውንም የሚያገኙበት ማዕከልም ነው። በዘንድሮ የካን ፊልም ፌስቲቫል ላይም ከወትሮ በተለየ ኢትዮጵያውያን የፊልም ባለሙያዎችም ካል ላይ ታድመው ሰንብተዋል። ይህ መሰሉ መድረክ የኢትዮጵያ የፊልም ባለሙያዎችም ከሌሎች የሙያ አጋሮቻቸው ጋር ለመገናኘት የላቀ አጋጣሚ መሆኑን ዶክተር ምህረት ማንደፍሮ የምትገልጸው አፍሪካ ውስጥ በጣም ሚያንሰን ይሄ ነው። ዩሮፕ ሄደን ወይ ዩናይትድ ስቴትስ ሄደን ወይ ሌላ ቦታ ሄደን ነው ይሄ ግንኙነት ኔትወርክ የምናደርገው በፊልም ስራ ላይ ማ የአፍሪካ ኮፕሮዳክሽን ወይ ሳውዝ አፍሪካ ኢትዮጵያ፣ ኢትዮጵያ ዩጋንዳ ምናምን ኮፕሮዳክሽን የለም። ይሄና እና እሱንንም ኮኔክሽን ለማሳደግ እንፈልጋለን እና አይ ቲንክ አፍሪካን ፓቪሊዮን እንደ ሱ አይነት ሮል ፕሌይ ማድረግ ይችላል። እንደ ዶክተር ምረትም የዚህ መድረክ ሌላኛው ጠቃሚነት ደግሞ እንዲህ ይገለጻል መማር ከሌላ ሀገር ትልቅ ነገር ነው። ሁሌ ለምሳሌ አሁን የጀሜካ ፊልም ኮሚሽነር ፕሬዘንቴሽን አድርጋ እነሱ የሰሩት ስራ በፊልም ቦርዳቸው ለእኛ በጣም ትልቅ ትምህርት ነው። እሷን ወደ ኢትዮጵያ ለማምጣት ነው እንደው ሚቲንግ ወስደን አስተዋውቄ እንድትመጣ እና ጥልቀት ሽግግር ትልቅ ነገር ነው። በዚህ ገና ነው የምንጀምረው ይሄ ስራ። የዛሬ 30 ዓመት ነው የጀመሩት የፊልም ቦዳቸው። ስለዚህ ፊልም ታን ዲስኮቨሪ ፕሮግራማቸው ሁሉ አሪፍ ደረጃ ደርሷል፣ እና በእሱ መሰረት ከእሱ መማር ትልቅ ነገር ነው እንደሚመስለኝ። ዘጋቢ ፊልሞችን በማዘጋጀት በሞዴል ስራና እንዲሁም በተለያዩ ሰብአዊ የበጎ ተግባራት ስራ ላይ በመሰማራት ትታወቃለች። ዓለም አቀፍ ሞዴሏ እና የፊልም አዘጋጇ ገሊላ በቀለ የካን የፊልም ፌስቲቫልን ጨምሮ ከዚህ በፊት በተለያዩ በርካታ ዓለም አቀፍ የፊልም ፌስቲቫሎች ላይ ተካፋይ የነበረችው ገሊላ የዘንድሮው የካን ፊልም ፌስቲቫል የተለየ መሆኑን ነው የምትናገረው። ሌላ ፌስቲቫሎች ያው ብዙ ጊዜ ፊልምሽን አሳይተሽ ለኮምፒቲሽን ይደርሳል፣ ከተገናኘች ትገናኛለች ግን እንደዚህ ሀብ ሴንትራል የለም። ይሄ የአፍሪካ ሴንተር ነው። አይ ቲንክ ኦልሶ ካን ፍራንስ ትንሽ ቀረብም ስለሚል በጂኦግራፊ ወደ አፍሪካ ብዙ ፓርቲሲፔሽን አለ። ሁላችንም አንድ ላይ ለምን አልሶ ፓወርፉል አንድ ላይ ስንሆን እንረዳዳለን። ፓነል እራሱ ላይ ስንሰማ ብዙ ጊዜ እኔ እንደዚህ አለኝ እና እንዴት ብዬ ነው የምረዳሽ ምናምን ነገር አለ እና ደስ ይላል። በአፍሪካ የፊልም ፕሮዳክሽን ማቆጥቆጥ የጀመረው በሃያኛው ክፍለ ዘመን መግቢያ ላይ መሆኑ ይነገራል። የአፍሪካ የፊልም ኢንዱስትሪ ከቀኝ ገዢዎች አልፎ ዛሬ ላይ በራሱ በአፍሪካውያኑ መዘወር ከጀመረ አራትና ሶስት አስርት ዓመታት ማስቆጠሩም ጀምሯል። አሁን ላይ የአህጉሪቱን የፊልም ኢንዱስትሪ በፊልም ስራም ሆነ በገቢ ደረጃ የፈረሱን ድርሻ የምትወስደው ናይጄሪያ ናት። በፊልም ኢንዱስትሪው ብቻ ከሶስት ቢሊዮን የአሜሪካ ዶላር በላይ ጠቅላላ የአገር ውስጥ ምርት ወይም ጂዲፒዋን እንደሚሸፍን ይነገራል። ሰሞኑንም ካል ላይ ብቅ ካሉት ናይጄሪያውያን የፊልም ባለሙያዎች መካከል ቱ ዊክስ ኢን ሌጎስ የተሰኘውን አዲስ የፊልም ስሯዋን ይዛ የተገኘችው ናይጄሪያዊቷ የፊልም ዳይሬክተር ካትሪን ፋሴጋ አፍሪካ ባለም አቀፍ የፊልም ገበያ ውስጥ ከፍ ብላ ለመብረር ክንፎቿን እየዘረጋች ነው ስትል ትገልጻለች። እጅግ በጣም ያስደሰተኝ ነገር ነው ለእኔ። በርካታ የአፍሪካ ፊልም ሰሪዎችን፣ የፊልም ዳይሬክተሮችን ሁላችንንም ከፍ የሚያደርግ ነው። በርካታ ወጣት ሴት የፊልም ባለሙያዎችንም አይቻለሁ። ያ በጣም የሚያስደንቅ ነው። አፍሪካ በቀዳሚነት ስሟ በፊልሙ የሚነሳበት ጊዜ ለወደፊት ሩቅ አይደለም። ምክንያቱም ታሪክ አለን፣ ችሎታ አለን። አሁን ዓለም አፍሪካን ማየት የሚጀምርበት ነው። ፊልም ከመዝናናት ባለፈ ባህልንና ታሪክን ለሌላው በማስተዋወቅና በማስተማር ረገድም ሚናው የጎላ እንደሆነ ይነገራል። በርካታ የቱሪዝም መስህብ ያላት ኢትዮጵያም በፊልም ኢንዱስትሪ ራሷን ለሌላው የምታስተዋውቅበት ሁኔታን መኖሩም በአፍሪካ ፓቪሊዮን ያገኘኋቸው የቱሪዝም ኢትዮጵያ ድርጅት ዋና ስራ አስፈጻሚ ወይዘሪት ሌንሳ መኮንን ናቸው። ለኔ መልእክቱ አፍሪካ እንደ አፍሪካ ራሷን እያወጣች ነው፣ ራሷን እያሳወቀች ነው። ኢትዮጵያ ደግሞ እዛ ውስጥ ቦታ አለኝ አወራለኝ እያለች እያለች ነውና ለኛ ይሄ ትልቅ እድገት ነው። ዓለም ላይም ደግሞ የምንታወቅበትን የምንናገረውን የምናሰማበት ብልጻችን ነው። ኃላፊዋ ከዚሁ ጋር አያይዘውም እንደገለጹት አንዱ ከአንዱ ጋር የሚነጋገርበት አንዱ ከአንዱ ጋር የሚለያይበት ሲሆን እንደገና ደግሞ ኮኔክሽን የሚ ያለበት ነው። ያንን እንዳንረሳ ራሳችን እንድናረጋ የዛን ያህል ሩቅ ከሆኑ ሰዎች ሳሉ አብረን ያለን ሰዎች እንደሆነ ማስታወሻ ይሆናል። ያንን ስናስታውስ ደግሞ ወደ ማንነታችን ማጎልበት፣ ማንነታችንን መናገር፣ ማንነታችንን ማክበር እንጀምራለንና እኛ ስናከብረው ሌላው የሚያከብርልናል። እኛ ማሳየት የምንፈልገውን ያህል ስናሳየው ሌላው የሚያይልናል። ስለዚህ ከዛ አንጻር በጣም ይፍለን ይደረጋል ከየት ናችሁ ማናቀል ሲባል ታሪካችንን እኛ መናገር እንችላለን። እኛ ስንናገረው ደግሞ ባህላችን፣ ማንነታችን በደንብ ትዛጋ መውጣት ይችላል። የአፍሪካ የፊልም መንደር ካሰባሰባቸው አፍሪካውያን የፊልም ባለሙያዎች መካከልም ጅቡታዊቷ የፊልም ባለሙያና የጅቡቲ ቱሪዝም ቢሮ ተወካይ ሉላት አሊ አንዷ ናት። በርካታ ሀገራት የተለያየ ባህል ነው ያላቸው። ይህ በጣም ምርጥ አጋጣሚ ነው። ያ ማለት ደግሞ የምንለብሰው አልባሳት የሀገርሽ ማንነት ማን መሆንሽን የምትገልጭበት ነው። ያ ለተመልካቹም አይን ደስ የሚል ነገር አለው። የፊልም አዘጋጇና ዓለም አቀፍ ሞዴል ገሊላ በቀለም የአፍሪካ መንደር ለአፍሪካውያን የፊልም ባለሙያዎች ከመገናኘትም ፋይዳ ባለፈ ባህላቸውንም በመለዋወጡ ረገድ ፋይዳው የጎላ እንደነበረ እንዲህ ስትል ትገልጸዋለች። አርቲስት አንድ ላይ ሲሆኑ ሌላ ነገር ይወጣል። ፖለቲክስ ምናምን አይደለም። ለቅጭ አርቲስት ብዙ ጊዜ አርቲስት ደግሞ አፍሪካውያን ያሏቸው የባህል ልዩነት ጥንካሬ እንጂ ድክመት ሊሆን አይገባም የሚሉት ናይጄሪያዊቷ የፊልም ዳይሬክተር ካትሪን ናቸው። ኖሊውድ የናይጄሪያ ጎሊውድ የጋና ብቻ መሆን የለበትም። አንዱ ውድ ወደዚህ ሌላው ውድ ወደዛ መሆን የለበትም። አሁን ሁሉም ውዶች ወደ አንድነት መምጣት አለባቸው። አንድ ላይ መስራት ከቻልን አፍሪካ ያሏትን ብዙሃንነት እንደ ድክመትና እንደ ችግር መውሰድ የለብንም። በፊልም ውስጥ ለሁሉም አፍሪካውያን ጥንካሬያችንን ማሳየት አለብን። ፊልምን ተጠቅመን አህጉሪቱን ወደ አንድነት ማምጣትም እንችላለን። የአፍሪካ መንደር መድረክም በቀጣይ ፌስቲቫሎች ላይ ተጠናክሮ እንደሚቀጥል እና በተለይም የአፍሪካን የፊልም ኢንዱስትሪ በፓን አፍሪካን አህጉሪቱን ወደ አንድነት በማምጣቱ የሚችልበትንም መንገድ ቀያሽ መሆኑንም የፓቪሊዮን አፍሪክ ዳይሬክተር ካሬን በርክሌይ የሚገልጹት። አብዛኛውን ጊዜ ሀገራቱ የየራሳቸውን የፊልም ተዋናያኖች ነው የሚጠቀሙት። አሁን ፓን አፍሪካን እናስብ። ለምሳሌ ለአንድ ፊልም የፊልም ተዋናዮች መረጣን አንዱን ከጅቡቲ ሌላኛውን ከኢትዮጵያ እንዲሁም ከኬንያ መምረጥ ይኖርብናል። የሌላን ሀገር የፊልም ባለሙያዎችንም የመምረጥና የማሳተፍ ፍላጎት ካለ ይህ የፓንአፍሪካ ካነሳብ በፊልም ኢንዱስትሪ ውስጥ ማውራት እንችላለን። በዘንድሮ የካን ዓለም አቀፍ የፊልም ፌስቲቫል ላይ የኢትዮጵያን የፊልም ኢንዱስትሪ የደረሰበትን ደረጃ የዳሰሰ እና ኢትዮጵያም ለዓለም አቀፍ የፊልም ቀረጻ ስራ አመቺ የተለያዩ ተፈጥሯዊ አቀማመጥ ያላት በመሆኑ ለዓለም አቀፍ የፊልም ቀረፃ ኩባንያዎች በሯን መክፈቷ እና ኩባንያዎችም ፊታቸውን ወደ ኢትዮጵያ እንዲያዞሩ ያስተዋወቀ መድረክም ተካሂደዋል።

ላንድስኬፓችን ዳይቨርሲፋይድ ከመሆኑ ብዛ የትም አለም ላይ ያሉት ሲኖች እኛ ጋር ሊሱት ሊደረግ ይችላል የሚል እይታ አለ። እኛ አሁን እያለን ያለ ነው ይሄ መክፈት አለበት። ይህንን ለመክፈት ደግሞ ማነቆች ምንድን ናቸው ብለን ለማወቅም በሄድንበት ጥረት የስዊትነስ ኢን ዘ ቤሊ የሚለው መጽሐፍ ወደ ሙቪ የተቀየረበት ሀይለት አድርገነዋል። በፌስቲቫሉ ላይ በአለም ዙሪያ የተሰሩ አዳዲስ ፊልሞች እና ዘጋቢ ፊልሞች ለእይታና ለወርቃማው ዘንባባ ለውድድር የሚቀርቡበት መድረክም ነው። በ1987 ዓ ም የመጀመሪያው ጥቁር አፍሪካዊ ፊልም በካን ፌስቲቫል ላይ ከቀረበ ወዲህ የፌስቲቫሉን አዘጋጆች ምርጫ የተካተቱ የተለያዩ የአፍሪካ ፊልሞች ከዚህ ቀደም ሲቀርቡ ቆይተዋል ዘንድሮም የፌስቲ ፌስቲቫሉ የአዘጋጆች ምርጫ ውስጥ ከተካተቱት ፊልሞች መካከል አፍሪካ አራት ፊልሞችን ማስመረጥ ችላለች። ኢትዮጵያ እንደ አውሮፓውያን አቆጣጠር ከ2015 የያሬድ ዘለቀ ላም የተሰኘው ፊልም ለመጀመሪያ ጊዜ የመመረጥ እድል ካገኘ ወዲህ እስካሁን በካን ፊልም ፌስቲቫል ላይ በአዘጋጆች ምርጫ ውስጥ መቅረብ የቻለ አንድም ፊልም የለም። መቼ ይሆን የኢትዮጵያ ፊልሞች በካን ሆነ በሌሎች አለም ቀፍ መድረኮች ላይ ልቀው የሚወጡት የሚለው የሁሉም ኢትዮጵያዊ የጥበቡ አድናቂዎች ጥያቄ ነው። ካን ላይ ለነበሩት ኢትዮጵያውያን የፊልም ባለሙያዎች ግን በዘርፉ አስፈላጊው ድጋፍ ከተገኘ እዛ ደረጃ ለመድረስ ብዙም ሩቅ አይደለም ባይ ናቸው። የዛሬው የባህል ዝግጅታችን እዚህ ላይ ተጠናቀቀ። ሃይማኖት ጥሩነህ ነኝ። መልካም ጊዜ